አራተኛ ወሩን የያዘው በኦሮሚያ የተለያዩ የዞን ከተሞች እየተካሄደ ያለው ተቃውሞ የቀጠለ ሲሆን በያቤሎ በአሬሮ በሂድሎላ በጉጂ ዞን ሻኪሶ ከተሞች የተደረጉ ሰልፎች አብዛኞቹ ሕገወጥ ናቸው፣ በአንዳንዶቹ ቦታዎች ደግሞ ከህዝቡ ጋር እየተነጋገርን ነው ሲሉ የወረዳና የዞኑ ባለሥልጣናት ለአፋን ኦሮሞ ዝግጅት ክፍላችን ገልጸዋል። በሌላ በኩል ደግሞ የሲዳማ ርነት ንቅናቄ አባሎቹ ከ የሚሰሩበት እየተወሰዱ መታሰራቸውንና አሁን የት እንዳሉ እንደማያውቁ የፓርቲው ሊቀመንበር ዶክተር ሚሊዮን ቱማቶ ተናግረዋል። የዘገባዎቹን ዝርዝር ጽዮን ግርማ ይዛለች። በቦረና ዞን በያቤሎ፣ በአሬሮ፣ በሂድሎላና በጉጂ ዞን ሻኪሶ ከተማ ትናንትና ከትናንት በስቲያ የተቃውሞ ሰልፍ መደረጉን ምንጮች ከስፍራው ገልጸዋል። የኦሮሚያ የመሬት ባለቤትነት መብት ይረጋገጥ፣ ይህ መንግስት አይወክለንም የታሰሩ ይፈቱ፣ ስለተገደሉት ካሳ ይከፈል የሚሉና ሌሎች መፈክሮችን በማሰማት ተቃውሟቸውን ሲያቀርቡ እንደነበር በሰልፉ ላይ የነበሩ ተሳታፊዎች ለአሜሪካ ድምጽ ተናግረዋል። በሚዮ ወረዳ ሂሉ ሎላ ከተማ በተደረገው ሰልፍ ላይ የአጋዚ ወታደር እንባስ መጪ ጢስና ጥይት በመተኮስ ሰልፉ እንዲበተን ካደረጉ በኋላ በርካታ ሰዎችን ማሰራቸውን የአይን እማኝ ነኝ ያለና ስሙ እንዲጠቀስ ያልፈለገ አስተያየት ሰጪ ተናግሯል። ከትናንት በስተያ ጠዋት ከሁለት ሰዓት ጀምሮ ከፍተኛ የህዝብ እንቅስቃሴ ነበር። ተማሪዎቹና ነዋሪውም ናቸው የወጡት። በቦታው የነበሩት የአጋዚ ወታደሮች በርካታ ሰዎችን ደብድበው አስረዋል። ከዩኒቨርሲቲ ለእረፍት የመጡ ሰዎችም ታስረዋል። ይህ ነዋሪ በዓይኑ ግምት ከ10 እስከ 15 ሰው እንደታሰሩ ተናግሯል። በሰልፈኞቹ ላይ የእምባ አምጪ ጭስና ጥይት መተኮሱን በርካቶች መደብደባቸውንና መታሰራቸውን በመጥቀስ ጥያቄ ቀረበላቸው። የወረዳው አስተዳዳሪ አቶ ጀንበሩ አበራ ሲመልሱ ሰላማዊ ሰልፍ የሚባለው ህገ መንግስታዊ ስርዓት ሲሟላ ነው። ይሄ ግን ረብሻ ነው። በዚህ ወረዳ ትናንት በግለሰቦች ቤት ላይ ድንጋይ ሲወረውሩ ነበር። ሌላም አድርገዋል። ረብሻ ሲነሳ ግን የጸጥታ ኃይሉ ሰላም የማስከበር ኃላፊነት አለበት። የታሰሩም ሊኖሩ ይችላሉ። በተጨማሪም የያቤሎ ከተማ ነዋሪዎችና ተማሪዎች ከትናንት በስቲያ የተቃውሞ ሰልፍ በማካሄድ የኦሮሞ የመሬት ባለቤትነት መብት ይረጋገጥ፣ ለሞቱት ካሳ ይከፈል፣ የታሰሩት ይፈቱ የሚሉ መፈክሮችን ይዘው ተቃውሞ ሲያሰሙ በርካታ ሰዎች መታሰራቸውንና መደብደባቸውን ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል አስተያየት የሰጡ ሰዎች ተናግረዋል። ይህንኑ በተመለከተ የዞኑ የኦህዲድ ባለስልጣናት አንዱ የሆኑት አቶ ጉዮ ጋልጋሎ ሲመልሱ ሂዲ ሎላ አሬሮ ፊ ያበሎ መለቶቹ ሙራሴ። ሂዲ ሎላ አሬሮና ያቤሎ የተወሰኑት ተማሪዎችና ሰልፍ ለመውጣት አስበው ነበር። ከሕዝቡ ጋር በተደረገው ስብሰባ ግን የያቤሎ ተማሪዎች የውሃና የመብራት ጥያቄ ተመልሶላቸዋል። የመማር ማስተማር ሂደቱም ቀጥሏል። በተያያዘም በጉጂ ዞን ሻኪሶ ከተማ ተማሪዎች ሰልፍ ለመውጣት ሲጠይቁ ፍቃድ ባለማግኘታቸው ተቃውሟቸውን ይዘው አደባባይ መውጣታቸውንና በታጠቁ የመከላከያ ሰራዊት አባላት ድብደባ ደርሶባቸው እንደተበተኑ በሻኪሶ ከተማ ነዋሪ የሆነ አስተያየት ሰጪ ገልጾልናል። አድማ በታኞችና የፌዴራል ፖሊስ ኃይል አባላት መጥተው ተማሪዎችን ሲደበድቡ ነበር። በርካታ ተማሪዎች ደብድበውና ሰባብረው ወደ እስር ቤት ወሰዱ። እስካሁን አስራ ዘጠኝ ሰዎች እስር ቤት ይገኛሉ። ይህንኑ በተመለከተ አስተያየት እንዲሰጡ የተጠየቁት የሻኪሶ ከተማ አስተዳደር አቶ ወዴሳ ዋቆ አሪሮ አማካና አክሚያና አመከና ሲፈትሽ በአሁኑ ወቅት በተለያየ አቅጣጫ እየተገነዘብን ያለ ነው። በክልሉ እየተካሄደ ያለው ችግር መፍጠር፣ የተለያዩ አካላትን መልእክቶች ማስተላለፍ፣ በሰው ሕይወትና በንብረት ላይ ጉዳት ማድረስ ስለሆነ ሰልፉን አልፈቀድንም። የአፋን ኦሮሞ ቋንቋ ዝግጅት ክፍል ያነጋገራቸው አብዛኞቹ አስተያየት ሰጪዎች በበኩላቸው ሰልፈኞቹ ጥያቄያቸውን ይዘው ወደ አደባባይ የወጡት ምላሽ ለማግኘት እንደሆነ ይገልጻሉ። በሌላ በኩል የሲዳማ አርነት ንቅናቄ ሊቀመንበር ዶክተር ሚሊዮን ቱማቶ በማይታወቅ ምክንያት አባላቶቻቸው እንደታሰሩባቸውና የት እንደደረሱ እንደማያውቁ ተናግረዋል። ዶክተር ሚሊዮንን ማምሻውን አግኝቼ አነጋገሪያቸው ነበር። አባላቶቻችሁ እንደሚታሰሩባችሁና የደረሱበት እንደማይታወቅ መግለጻችሁን ሰምተናል። ለምንድን ነው አባሎቻችሁ የሚታሰሩት? እኛ እንግዲህ ምንም የምናውቀው ነገር የለም። ግን የሲዳማ አርነት ንቅናቄ ሲያን ህጋዊ በሆነ መንገድ እየተንቀሳቀሰ ህገ መንግስቱ በሚፈቅደው መሰረት እየተንቀሳቀሰ ሰላማዊ ትግል እያደረገ የሚገኝ ድርጅት ነው። ግን ሆኖም በአሁኑ ሰዓት እኛ በማናውቀው ሁኔታ ጉዳዩን በውል ለይተን በማናውቀው ሁኔታ የሲአን አመራር አባላት፣ ሌሎች አባላት፣ ደጋፊዎቻችሁ ጭምር ያው እየታሰሩ ነው የሚገኙት። ሌሎቹ ያው የተለያየ አካባቢ ራሳቸውን ሰውረዋል። ወከዋው እንግልቱ በጣም በከፍተኛ ደረጃ እያየለ የመጣበት ሁኔታ ነው ያለው። በአሁኑ ሰዓት ማን ማን ታሰሩባችሁ? ማን ማን ጠፉባችሁ? እዚሁ ሲዳማ ውስጥ ነው አዋሳ ደሳሌኝ የተያዘው እንግዲህ። ሶዶ ዩኒቨርሲቲ ውስጥ መምህር ናቸው ፕሮፌሰር ናቸው። ሁለተኛ ተሾመ ደበበ በንሳ የሚባል የሲዳማ አንዱ ወረዳ ነው፣ ከዛ ነው የተያዘው። ሹራ ቻቻራ የሚባለው ከአዋሳ ነው የተያዘው። ዳዋሳ ዳካ የሚባለው ከቱላ ቱላ ክፍለ ከተማ አዋሳ ነው የታሰረው። ጊሼ አማዶ የሚባለው ከአሮሬሳ ወረዳ ሲዳማ ዞን ነው የታሰሩት። የሆነ እንቅስቃሴ እና እያደረግን ያለነው ስራዎችን በምንም አይነት ሁኔታ ምንም አይነት ሁከት የተፈጠረበት በምንም አይነት ለሰከድም የሌለበት ሁኔታ ነው። እነዚህ ካሉበት ከሚሰሩበት ቦታ ነው ታፍነው ተገደው ታፍነው የት እንደደረሱ እኛ እስካሁን በማናውቅ ሁኔታ ያለው ሁኔታ ይሄ ነው። የሚወስደው ኦኬ። ስለዚህ መታሰራቸውን አታውቁም ማለት ነው? ታስሯል። ያው ቤቶቻቸውን፣ አንዳንዶቹ እንደውም ከነ ባለቤታቸው ታስረው እንደገና ባለቤቶቻቸው የተመለሱበት ሁኔታ ነው ያለው። መታሰራቸውን ቤተሰብም አካባቢ ያውቃል። ከባሉበት አካባቢ አዋሳ አካባቢ አስገቧቸው፣ የሆነ ጣቢያ አስገቧቸው። በነጋታ ሲጠየቁ የሉም ነው የተባሉት እና ስንጠይቅም ይኸው አዋሳ ከተማ አስተዳደር፣ ሲዳማ ዞን አስተዳደር፣ የደቡብ ብሔር ብሔረሰቦች እና ሕዝቦች ክልላዊ መንግስት አስተዳደር ጽሕፈት ቤት ሁሉ አመልክተን እኛ አናውቅም ነው እየተባል ነው። ለዚህ ጥያቄ ምላሽ እንዲሰጡን ማምሻውን የሲዳማ ዞን አስተዳደር ኃላፊ አቶ አክሊሉ አዱላ ጋር የክልል ምክር ቤት ተጠሪ አቶ ታመነ ተሰማና ሌሎች ባለስልጣናት ጋር ስልክ ደውለን ምላሽ ለማግኘት ሙከራ ብናደርግም ስልካቸው ባለመስራቱ ምክንያት ልናካትት አልቻልንም።